የባህል መድረክ በተጓሽ ቁጥር በመኪና ይሄም ኢትዮጵያ ነው፣ ይሄም ድንግል መሬት የእኛ ነው። አይ ኢትዮጵያ፣ እንደው ፈጣሪ እኮ አልሰራንም እንጂ ወፍ የዘራው የሚበቅልበት የበተነውን የምናጭድበት ምድር ናት እኮ ኢትዮጵያ። የሰጠን ፈጣሪያችን ግን አልተጠቀምንም። ጤና ይስጥልኝ አድማጮች፣ እንደምናመሻችው። ጋዜጠኛ አስካለ ተስፋዬ ትባላለች። አስካለ ተስፋዬ ውልዋዳ በሚል ቅጽል ስሟም ትታወቃለች። በኢትዮጵያ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ ተጉዛ የተለያዩ ብሔር ብሔረሰቦችን በጥልቅ ጎብኝታ ባህላቸውን ተዋውቃ ኑሯቸውን ኖራ በኢትዮጵያ ቴሌቪዥን መልሳ ለህዝብ ውልዋዳ በሚል የቴሌቪዥን ፕሮግራሟን ከባልደረቦቿ ጋር አቀናብራ መልሳ ለሀገር በማስተዋወቋ ታዋቂነትና ተወዳጅነትን በህዝብ ዘንድ አትርፋለች። አስካለ ተስፋዬ ወደ ጋዜጠኝነት ሙያ የገባችው ከዛሬ 25 ወይም 26 ዓመት በፊት በራዲዮ በህፃናት ፕሮግራም አዘጋጅነት እንደሆነ ትናገራለች። እንግዲህ ወደ ሚዲያው የገባሁት ያው ከሬዲዮ ጀምሬ፣ ከህፃናት ፕሮግራም ጀምሬ ከልጆች አለም ብዬ ነው ያደግኩት። ከጋይ ሰለሞን ገብረስላሴ ጋር ብዙ ፕሮግራሞች ሰርቻለሁ። ከአርብ ምሽት የባህል ሙዚቃ ጀምሮች እኛም አለን ሙዚቃ፣ ማሲንቋችን፣ ከበሯችን እሱን ሁሉ አዘጋጅቻለሁ። የሙዚቃ ሰዎችና ስራዎቻቸው አዘጋጅቻለሁ። የእሁድ ምሽት የዘፈን ምርጫ ክፍለ ጊዜ፣ ጨበሻ ለቅዳሜ ለወጣቶች ፕሮግራም ረጅም ጊዜ ሰርቻለሁ። በአጋጣሚ ሬዲዮና ቴሌቪዥን ሲደባለቁ እና አንድ ሲሆኑ እኔ በፊት ሰራባቸው የነበረውን የብሔር ብሔረሰቦች ሙዚቃ ክፍለ ጊዜን ማክሰኞ ምሽት ነበረ ሬዲዮ ላይ እሱንና የሙዚቃ ሰዎችና ስራዎቻችንን በቴሌቪዥን ቀየሬው፣ ሬዲዮ ነበረ መስራት ጀመርኩ። እንደዚህ እንደዚህ እያለ ቆየ። በአጋጣሚ ሚዲያ ላይ አዲስ አለቆች ሲመጡ አቶ ስዩም የቴሌቪዥን ስራ አስኪያጅ ሆኖ እኛ መጣና በዛን ሰዓት ላይ ከከፈታቸው የተለያዩ አዳዲስ ፕሮግራሞች መካከል ውሎ አዳር አንዱ ነበር። እና ሁሉም ሰው ተደልድሎ ካለቀ ወዲህ ውሎ አዳርን የሚነካ ጠፋ። አስኪ አይከብድሽም፣ እንሞክረው ተባለ። የመጀመሪያዬን ከሚሴ አማራ ክልል ከሚገኙ የኦሮሚያ ትኖች አንዱ ከሚሴ ነው እና ወደ ከሚሴ ሄጄ ከአንዲት እናት ጋራ ቆይታ አድርጌ መጥቼ ተሰርቶ አየር ላይ ተለቀቀ። የጋዜጠኝነት ሙያን ከጀመረች 25 26 ዓመት እንደሆናት የምትናገረው አስካለ ተስፋዬ በቴሌቪዥን ውልዋ ዳር ዝግጅቷን ከጀመረች አንድ አራት ዓመት እንደሆናትና ዝግጅቱ አስደሳች፣ ስራው አድካሚ ፈታኝ ቢሆንም በህዝብ ዘንድ ከፍተኛ ክብርና ፍቅር አግኝቼበታለሁ ትላለች። ህዝብ ለሷ ፍቅርና ክብር እንዳለው ያወቀችው ደግሞ ከአንድ ዓመት ገደማ በፊት ታማ አልጋ ላይ በዋለችበት ወቅት ነው። በኢትዮጵያ የተለያዩ አካባቢዎች ተጉዛ የብሔር ብሔረሰቦችን ባህልና አኗኗርን አይታና ኖራ መልሳ ለህዝብ ለማስተዋወቅ ስትጓዝ በኖረችባቸው ማህበረሰቦች ዘንድ ሁሉ ንጹህ ፍቅር ማግኘቷን አስካለ ተስፋዬ ተናግራለች። እንደውም እኔ ንጹህ ኢትዮጵያዊ ያለው በራቅሽ ቁጥር፣ ቅድም እኮ አንዱ ቤት ገብቼ ምንንም ሰቁን ቤቱ ሁሉ ጥለውልኝ ይሄዳሉ። ስለዚህ በጣም በጣም ኢትዮጵያዊ ፍቅር ነው የምትይው ስትወጪ ነው እኔ አንድ ቦታ አምስት ቀን ስድስት ቀን ቆይቼ ጨርሼ ስወጣ፣ አልቅ ሰው ነው የሚሸኘኝ። አልቅ ሰው አንዳንዱ ቦታ ደግሞ ስትሄጂ ከአዲስ አበባ ነው የመጣሁት ምናምን ብለሽ ስትሄጂ ቁጭ በቃ እኔ እንድሰራ የተላኩላቸው የሚመስላቸውም አሉ። እና ቁጭ ብለው ይሄን አር፣ ይሄን አር፣ እንደዚህ አርጊ የሚሉኝ። እኔ ግን በማደርገው ቆይታ ሁሉ በጣም ደስተኛ ነው የምመለሰው። ሰው ምንም ያህል ገንዘብ ቢከፍል ሊያገኘውና ሊያየው የማይችለውን የተለያየ ማህበረሰብ ባህልና አኗኗር ዘይቤ ከዚያም ደግሞ የሕዝብ ፍቅር ታክሎበት በውሉ ዋዳር ስራዬ አግኝቼበታለሁ፣ ስትል ወደ ኮንሶ ተጉዛ ከማህበረሰቡ ጋር ኖራ ያየችውን እንዲህ አጫውታናለች። ኮንሶ ሄጄ ኮንሶ ንጉሶች አሉ። ማለት ኮንሶ የራሷ የጥንት ባህላዊ ንጉሶች አሏቸው። ዘጠኝ ባህላዊ ንጉሶች እንዳሉ ነው የተነገረኝ። እና እኔ አንዱ ካላ ገዛህኝ ጋር ሄድኩኝ። ካላ ገዛህኝ ማለት ካላ የንጉሱ መጠሪያ ነው። የእነሱ የአንድ ንጉስ ዘጠኝ ናቸው። የአንዱ መጠሪያ ነው። እና ንግስናውን አዲስ አበባ በኮሌጅ ደረጃ ተምሯል። ምን ብሏል? እና ተመልሶ መጥቶ አባቱ ሲሞት የአባቱን ንግስና የመጀመሪያ ትልቅ ልጅ ይወስዳል። እና የተረከበ ነው ካላገዛኸኝ እና ኮንሶ ውስጥ ልጎበኝ ሄድኩኝ። እና በጣም የሚገርምሽ ነገር ንጉሱ ሲሞት አንድ ሰው በአካባቢያቸው ሞተ ተብሎ መሞቱ የሚረጋገጠው በጤናም፣ በህመምም በምንም ሙቺ ሶስት ቀን ትቀመጫለች። ከሶስት ቀን በኋላ ነው መሞቱ የሚረጋገጠው ትክክለኛ ብለው ነው የሚያምኑት። ከሶስት ቀን በኋላ ሬሳ ማድረቂያ ቤት አላቸው። ወደዛ ይሄዳል። የንጉሱ አስከሬት የሚቀበረው መቼ ነው ብትይኝ፣ ዘጠኝ አመት ዘጠኝ ወር ዘጠኝ ሰዓት ላይ ነው የሚቀበረው። አይፈርስም። በጣም በሚገርምሽ ምን ያደርጋሉ መሰለሽ? ሲነግረኝ ሆዱን ቀደው ሆድ እቃውን በእንስራ አድርገው መርገው ያስቀምጣሉ። ሌላው የሰውነቱን ክፍል አይኑን የሰጎን አይን ይተካሉ ከዛ በወንበር ላይ እንደሚቀመጥ ሰው ቁጭ አርገው እንጨት በእግሩ መሀል ና በእጁ መሀል አስገብተው ድርቅ አርገው ወጥሮ ያስቀምጣሉ። ከዛ በኋላ ለዚህ ብቻ ሙያ የሚዘጋጁ ከአስር ያልበለጡ ሰዎች፣ እነዚህ ሙያተኞች ናቸው ማለት ነው። ሬሳ የሚያደርቁ ናቸው። ጠዋት እያወጡ በተለያዩ ቅጠላ ቅጠሎች ሲያሹት ምን ሲሉት ይውላሉ። ፀሐይ ያስመታሉ። ማታ ይገባሉ። እነዚህ ሰዎች ይሄ ሰውዬ ሲቀበር ድረስ ማንንም ሰው አያናግሩም። አይጨብጡሽም፣ አያናግሩም። የአካባቢውም ሰው ታመዋል ነው የሚለው እና እዛ የሚደርቅበት ጋር እየሄዱ እግዚአብሔር ይማሮት እያሉ ብርም ምንም በሩ ላይ አስቀምጠው ይሄዳሉ። ይሄ የሚደረገው ማን ነው? እነዚህ ይሄን ብሮች ተሰባስቦ እነዛ ሬሳ ሲያደርቁ የሚቀመጡት ሰዎች የሚመገቡት ነው። ምግብ ሲመጣ ራሱ እነሱ ጌቶች ተቆጥተዋል፣ ማር ይምጣልኝ ብለዋል፣ ምግብ ተቀንሷል፣ ፍየል ይታረድ ብለዋል ብለው ትእዛዝ ይሰጣሉ። ይታረድላቸዋል፣ ማር ይመጣል፣ እዛው ይቀለባሉ። ወደ መጸዳጃ እንኳን ሲፈልጉ ከአጥሩ በአንድ ወገን ተነቅሎላቸው ወደ ውጭ ቆይተው ተመልሰው ሲገቡ ያችን አጥር ዘግተው ነው እዛ ላይ የሚቀመጡ። ሚስትዬው ከሞተች ደግሞ የንጉሱ ሚስት ከሆነች ስድስት ዓመት ስድስት ወር ስድስት ሰዓት ላይ ነው የምትቀበረው። ሀላም የቀብር ስነስርዓቱ ላይ በአልጋ አርገው ቁጭ እንዳለ ላባ ምን ምን ሰክተው እንደሱ እንዳለ ነው ወደ ቀብር ይዘው የሚሄዱት። ከሆዱ የወጣውም ያኔ የዛን ጊዜ ቀብር ላይ ሄዶ አብሮ ይቀበራል። እና ኢትዮጵያ በጣም በተዟዟርሽ ቁጥር እጅግ በርካታ ባህሎችን ነው የምታዩን። ጋዜጠኛ እስካለ ያየችውን ተርካ ተርካ አትጠቅብም ቆም ምትልና ድንቅ የሆነ ባህል ገራሚ የሆነ ገጠመኝ ንጹህ የሆነ ፍቅር የሚገኘው ከከተማ ወጣ ሲባል ነው ስትል ደግሞ ወደ ሌላኛው ገጠመኛን ታልፋለች። አንድ ጊዜ ጋምቤላ ሄጄ፣ ጋምቤላ አምስት ብሔረሰቦች አሉ፦ አኝዋክ፣ ኑዌር፣ መዠንግ፣ ኦፖና ኮሞ። እና ኮሞዎች ጋር እየሰራሁ እያለሁ ገበቴ አለ። እዛ ላይ ቦርድ እየሰራች ትገለብጣለች፣ እየሰራች ትገለብጣለች። በጃሌካኑ እና ቀሰሞች አሉ እንዲይሰኳቸዋል ወደዛ የሚሄድ መገደኛ መጥቶ ሰክቶ ይመጣል ሁሉ እና እንዲህ ስንሰባሰብ ስንሰባሰብ ከሰላሳ በለጠም። እና እኔ እንዲሰክቼ እንደዚህ እያልኩኝ እያለሁኝ አጠገቤ ሆና ሚንሚን ይላል አለች ስትለኝ እንዳልሰማው ዝም ዝም፣ ስለ ንክት ንክት አድርጋ አሁን ሚንሚን አለ ስትለኝ ጊዜ ሳልወድ በግድ መጠጥኩት። ስመጠው ይቆመጥጣል ስላት፣ ስ በቃ ተደሰተች። አብረሻቸው ስትወይ በአንድ ቅል አብሬያቸው ቦርዴ ለሁለት አፍላፍ ገጥሜ ስጠጣ ደስተኞች ናቸው። በቃ እነሱ ከዛ ወዲህ እኔ ምንም ባደርግ ጉዳያቸው አይደለም እና እኔ የቱን ላውራልሽ የቱን ልተው የቱን ልቀጥል? እጅግ በጣም ነው የሚገርመው። የኛ ባህሎች ካየሽ እንግዲህ ፕሮግራሙ ውሎ አዳር እጅግ በርካታ ሰው ይወደዋል። በቅርቡ እንኳን አሁን እዚህ ዘይሴ ሄጄ አርባ ምንጭ ዙሪያ ወረዳ ማለት ነው። ልክ ሰህራ በረሃን የሚመስል ግማሹ፣ ሳውዲኛ ጋር አለ ይለኛል የጻፉ ግማሹ ዱባይ አለ ይለኛል። የሚያስገርመው እሱ ብቻ አይደለም፣ መሀል ላይ በረሃው ነው፣ ግራና ቀኝ በአረንጓዴ አትክልት የተከለለ ነው። ይሄ ነው ደግሞ እኛን ልዩ ያደርገን እና መግቢያ የለውም፣ መውጫ የለውም። እባካችሁ ስሩለት ብዬ ከክልሉ ከሚመለከታቸው ጋር እንኳን አውርቼን የወጣሁት እና ጋዜጠኛዋ መጓዝ ወደፈለገችባቸው ቦታዎች ሁሉ ለመጓዝ ስታቀድ የአካባቢው የባህልና ቱሪዝም ቢሮ ሁሉ ተባባሪዎቿ እንደሆኑና በእነሱ በኩል ሁሉ ነገር ለእሷና ለፊልም ቀራጩ ባልደረባዋ እንደሚመቻችም ነግራናለች። ምንድን ነው መጀመሪያ ስልክ የሚገኝበት ካለ ቅርብ ባህልና ቱሪዝሞች ካሉ ኮንታክት ፈጥራለሁ። ከእነሱ ጋር እባካችሁ እነዚህ እንትኖችን እነዚህ የብሔር ብሔረሰቦችን ስሞቻቸውን ዝርዝራቸው የት ይገኛሉ የሚሉትም አለኝ። ስለዚህ በዛ መሰረት እንደዛ አደርጋለሁኝ፣ እደዋወላለሁ። ባህልና ቱሪዝሞች ያሉትም ያመቻቹልኛል ሁሉን ነገር። ከዛ ሄደች ደግሞ መኝታ ማታገኝባቸው አሉ። ሆቴሎች የምታገኝበትና የምታርፊበትና ልሰሪ ውድ ውስጥ የምትገቢበት አንድ ላይ ሆን ይችላል ስለዚህ ወደ እነሱ ጋር የማደር ነገር ይኖራል እና ከነሱ ጋር አብረሽ ትግባቢያለሽ። አንጥፎ ሲተኙ ቁርበት አንጥፎ ሲተኙ ቁርበት ላይ ትተኛለሽ። ስጋጃ ካላቸው ስጋጃ ላይ። በብዛት ግን ስትሄጂ የትም ቦታ ቁርበት ነው የምታገኙ። በተለይ ደቡብ ምርጥ ምርጥ ነገር ያለበት ኤሪያ ነው። ሁሉ ለምለም የሆነ ነው። ኦሮሚያ አትይም። ወደዛ ስትሄጂ ደግሞ እንደዛ ከእነሱ ጋር አብሬ እበት ዝቄ ከብቶች አዛባ ዝቄ ኩበት ጠፍጥፌ ደርቆ ተሸክሜ እናት ዬዋ አብራ እበት ዝቅ ከሆነ እኔ ደግሞ ቤቱን የሰጠችኝን ቤቱን በእበት ልቅ ልቅ አድርጌ አሳምሬ፣ ልክ ነው ይላታለ። ጎበዝ ነሽ አንቺ ልክ ነው ትለኛለች። እንደሱ አብሬ ለቅልቄ። ጋዜጠኛ እስካለ በትረካ ዳግም ወደ ደቡብ ክልል ይዛ ልትመለስ ነው። ደቡብ ክልል አባይ አካባቢ ወደሚኖሩ ወደ ጌዲቾ ማህበረሰብ። እኔ ጌዲቾ ደቡብ ውስጥ ነው ጌዲቾ። ይጅን እጅግ ትልቅ እንትን አላቸው ጌዲቾ። ወንዝ አለ ትልቅ ነው በቃ በጀልባ በምናምን የምትጓዥበት ነው እና ከሴትዮዋ ጋር አብሬ ልብስ ላጥብ ሄጄ ወንዝ አብረን እናጥባለን እና ላይ ዳገት ነገር አለ ጎርምሶች አሉ እዛ ከብትም ይጠብቃሉ እዛ ቁጭ አለ ድንጋይ ውረውራሉ ወደ ታች ምንድን ነው ብዬ እኔ በጣም ተናድጄ ዝም ብዬ ከሴትዮዋ ጋር እያጠብኩ ለምንድን ነው የሚወረውሩብን ስላት እየተጫወቱ ነው ትለኛለች ዝም ብዬ ልብሱን ወደ ውስጥ ገብቼ ላለቀልቅ ስል እንዲህ ልብሱን ትይዋለች ውሃው ራሱ ብን አድርጎ ያለቀልቀዋል ወደ እዛ አክብዪ ነይ እዚህ ጋር እዚህ ጋር አለቅልቅ ትለኛለች ከጉልበቴ በታ በላይ ከፍ ብሎ ዋው ዘልቆ ይዞኛል። አሁንም እነዚያ ልጆች ይወረውራሉ። ምንድን ነው ብዬ ስንጨርስ ጨብሬ ጨምቀን ምናምን ልብሱን ይዘመጣልና እንዲህ ዳገት ቦታ ላይ አሰጣ ነው። ቅጠላ ቅጠሎች አሉ እዛ ላይ አሰጣ ነው። እና እንታጠብ እግራችን እጃችንን ታጥበን እኔም እዛ ጋር ቁጭ አልኩኝ። እነዚህ ልጆች ግን በጣም አበሳጭተውኛል። ኩ ለምንድን ነው ድንጋይ ግን የእኛ እያጠብ የሚወረውሩብን ስላል አሁን ልንገርሽ ቅድም ብነግርሽ ትደነግጫለሽ ብዬ ነው አዟለ ኃይለኛ አዟለ ጸጥ ካለ ቦት ውሃ እንትኑ ጥላችንን ስለሚያይ ይመጣል። ስለዚህ ውሃውን እየመቱ እየረበሹ ነው እንዳይመጣ አልኳት። አሁን ደነገጥሽ አለት። ቅድም ብነግርሽ ግን ሮጠሽ ነበር የምትወጪው ከውሃ ውስጥ። ለዚህ ነው ልጆቹ የሚወረውሩት። እንግዲህ እንደዚህ አይነት ነገር ሁሉ ገጥሞኛል። አሁን በዚህ በችግር መንገድ ላይ ታጣቂ ያለ ይባላል፣ ገዳ ያለ ይባላል፣ ብዙ ሰው ጠለፋ አለ ይባላል። አትፈሪም? እኔ ምንም አልፈራም። አቅጄ ተነስቼ የሄድኩበትን ነገር ምንም አልፈራም። አሁን እኮ አልኮሽ ጉምዝ ነበር አስፈሪ መንገድ ነው የሚባለው እና የሚወሩ ወሬዎች ነበሩ። እኔ ግን ምንም የገጠመኝ ነገር የለም። ሽናሻ በዛ በኩል አለ፣ እነሱ እዚያ አለ። በጦርነቱም ጊዜ እርስ በርስ ተፈራርተው ጉምዝ ወደ ሽናሻ ገበያ አይመጣም፣ ሽናሻ ወደ ጉምዝ አይመጣም። ተፈራርተው ነው የነበሩት። አሁን ግን አንድ ነው፣ ተደበላ አልቋል። ከተማው ላይ ነው አብሮ የሚዞሩት። ምን የሚሉት እኔ ሳስጨፍራቸው የባህል ጨዋታቸውን ጉምዞችን ሰብስቤ በጣም ተሰማቸው። በቃ ያለቀሱ ሁሉ አሉ። ለምን በዓመት ከስምንት ወር ለመጀመሪያ ጊዜ ጨፈረ ያሉ በብጥብጡ በእንትኑ ሸሽተው እነሱም ጫካ ገብቷል። ቤታቸውን ዘግተው ዘግተው አሁን የተመለሰ ነው ግማሹ እየተመለሰ ነው ያለው። ብለ ደግሞ አሁን እንደሚወራው እንዳይመስልሽ፣ ሀገራችን አሁን በየትኛውም አቅጣጫ ብትሄጂ ሰላም ነው በፊት ለፊት መንግስትም በሚያውቀው ሰላም የሌለባቸው ኤሪያዎች ከሆኑ አትሄጂ እነዛ መንገዶች ውስጥ ይከፈቱ ድረስ ያለው ነገር በሌላ አቅጣጫ ትፈሪያለች። ጋዜጠኛ እስካለን በዚህ አገርህን ወቅ የውሎ አዳር ስራ ጉዞዋ እስካሁን የሚያስደነግጥ ወይም የሚያስፈራ ነገር አልገጠማትም። ግን ሀመር ላይ አንድ ጊዜ ትላለች። በመቀጠል እኔ ብዙ ደነገጥኩ ምለው የለኝም። ግን አንድ ጊዜ ምንድን ነው የገጠመኝ? ሀመር ሄጄ፣ ዱቃ ምትባል እናት ከሀመር ኢቫንጋሊ ከሚጫወቱት ወደ ውስጥ ርቀሽ ነው እና እስኪ ለየት ያሉት ጋር እንደዚህ ሳር ቤት ላይ ተኝተን አስር በር አጥር የለውም። በራቸው ቤቱ እንደ ገደብ ከፍ ያለ ነው እና ክፍት ነው። እኛም ወንዶቹም እዚህ ተደርድረው ተኝተዋል። አንቺም እዚህ ጋር ተደርድረች ተተኛለች። ሴቶቹ ማንም እንቅልፍ አልወሰደኝም። አያለው ሰዓቴን አያለው ሰባት ሰዓት ስምንት ሰዓትም አንዱም ተሻግሮ መጥቶ ገብቶ እዛ ስር ይተኛል። አንዱም እንደዚህ ይተኛል። ምንድነው ስል የኔ የኔ ብሎ ስቴጅ በመሸበሽ ቦታ ላይ የእነሱን ጎሳ ያየሽበት ገብተች ተቀላቅለች ይተኛል እና ይወጣሉ፣ ይገባሉ፣ ይወጣሉ፣ ይገባሉ። ምንድን ነው ብዬ ዶቃ አልኳት። ነው አልነጋም ስላል አንተ ተኛ አትረብሽ፣ ገና ነው አስካለ በጠባጭ ነው። አንተ አልነጋም ተኛ። ሌሊቱ ረዘምብኝ። አስረ አያቸዋለሁ ሲወጡ ሲገቡና ምንድን ነው በኋላ ወፋ ጮች አልጨውም ምንድንነ ነው ለምንድን ነው የምትወጡ የምትገቡ ተዳየት ይደር የሚሄድ እኮ ነው ይህም ቤት ነው እኔም ቤት ነው እኔም እዛ ቤት ነው አለች ዶቃና ምንድን ለምን ማታ አብሮ እንደገባ እንደወጣ ታቀለሻል ይሄ ትንሽ ልጅ ተኝቶ ከአንቺ በላይ ኢሳር ላይ እባብ አየ አለች ላታለሁ እባብ አየ ትንሽ ልጅ እግርሽ ስር ተኛ ከዛ ነገረ እነሱ በዛ ሄዶ በውጭ አርጎ አወጡ አለች እና ጠዋት የታለ የተገደለው የታለ ላታለሁ ለምን ይገላል ሄደ አለች እንዴት ስራዬን ጨርሼ ቶሎ ወጥቼ ከዛ እንደሄድኩኝ አልጠየቅኝ መጡ እና እጅግ በጣም በጣም በጣም ታሪከኞች ናቸው። እና ሆዷ ላይ ዶቃ ምልሽ እናት አብሬያት የሰራሁት አመር ያገኘው ትልቅ እንደ የተቀደደ መስመር አለ። ምንድን ነው ዶቃ ይሄ ምንድን ነው ሲል ቢላ አነሳችን እኔ በቢላ ሆድ ቀደድኩ አለች። ለምን ባሏን አሳይታ እሱ እናት አለች ስላት እኔን ጭንቅላት በጣበጣ በጣበጣ በጣበጣ አለች። ከዛ እኔ አሁን አለች አልኳት እናት እየውላ ናገር ያለሚሱ አሁን እዚህ ውስጥ ገብቷል አለች። መሬቱን እየመጣች ተቀብረዋል እኮ ነው ሞት አለች እኮ ነው እና የት ሄደሽ ታከምሽ ስላት ጀርመን አለች። በጣም የሚገርምሽ እና ጀርመኖች ከነሱ ጋር ብዙ ግንኙነት አላቸው። የሚገርምሽ እዛ ካሉት እና ተዋልደዋልም እና ደውዬ ነግሬ አለኝ። ባሏ እዚህ አከሟት አለኝ። ከዛ ጠራሁ እናቴን አለኝ ጀርመኗ ከዛ መጣች። ጀርመን ውስጥ ብቻ እና ታሪካቸውን ብትሰሚ በጣም በጣም በጣም በጣም ብዙ ሰው አስካለ በእናትሽ በሄድሽባቸው ቦታዎች ሙሉ መጣፍጣል። ጋዜጠኛ እስካለ ተስፋዬ ለሰጠችን ቃለ ምልልስ በዶቸቨለ ስም እያመሰገንኩ የዛሬውን ዝግጅቴን እዚህ ላይ አበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።